ሰማያዊ ፓርቲ በውስጣዊ ቀውስ መታመስ ከጀመረ ሰንበትበት ብሏል። ቢሮ ያሉት ኢንጂነር ይልቃል ጌትነት ለጋዜጠኞች መግለጫ ሲሰጡ ከሌላኛው ወገን ብርቱ ወቀሳ በጋዜጠኞች ላይ እየተሰነዘረ ነው። በዚህ ግራ የተጋባው የሚመስለው የአዲስ አድማስ ጋዜጣ በዛሬ ሁለት ሳምንት እትሙ በገጽ ሁለት ላይ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ብሎ ዘገባ ሲያቀርብ በገጽ ሶስት ደግሞ የፓርቲው ሊቀመንበር ኢንጂነር ይልቃል ብሎ ሌላ ዘገባ እስከ ማቅረብ ተደርሷል። በዚህ ጉዳይ ላይ ኢንጂነር ይልቃልን ሽረናል ያሉት ወገን ለማነጋገር ጥረት አድርገናል። ሊቀመንበር ሆነው ተሾሙ የተባሉት አቶ የሸዋስ አሰፋ ቀጠሮ አስይዘውን ሲያበቁ ለምን ትጠይቀኛለህ ለስራ የደወልክ መስሎኝ ነበር በሚል ለማነጋገር ፈቃደኛ ሳይሆን ቀርቷል። በመሆኑም የድርጅቱ የኦዲት ኮሚሽን ኃላፊና ጉባኤውን ካካሄዱ ወገን የሆኑት አቶ አበራ ገብሩን አነጋግርናቸዋል። ታታችን የዘጠኝ አመት ሮስ ባደረገው ጠቅላላ ጉባኤ የፓርቲ ሊቀመንበር ለውጥ አድርጓል። የቀድሞውን ሊቀመንበር ሽሎ አዲስ ሊቀመንበር መርጧል። ይህንም ጠቅላላ ጉባኤ ስናደርግ በሀገራችን የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት አንድ ጠቅላላ ጉባኤ ሲደረግ ሊሟሉ የሚገባቸው ነገሮች አሟልተን የምርጫ ቦርድ ተወካይ በተገኘበት ኮረም ሞልተን እና ሌሎች መሟት የሚገባቸውን አሟልተን ረሳ ነው። መጀመሪያም የቀድሞውን ሰብሳቢ የመረጠው ጠቅላላ ጉባኤ ነው። አሁንም ያወረደው ጠቅላላ ጉባኤ ነው። ስለዚህ በዚህ መሰረት አዲስ አመራር ነው አሁን ፓርታችን ያለው እና በእለቱ አቶ ሸዋ ተርፋ የፓርቲ ሊቀመንበሩ ተመርጠዋል። በጉዳይ ዙሪያ ኢንጂነር ይልቃል ጌትነትን አነጋግረናቸው እንዲህ ብለውናል። እኔ ሰማያዊ ፓርቲ ውስጥ ሊቀመንበር ለኝ አይደለሁም ብለው ስለፈለኩ ስላልፈለኩ ወይም ደግሞ ምርጫ ቦርድም ስለፈለገ ስላልፈለገ ወይም ደግሞ ኔሸዋ ስለፈለጉ ስላልፈለጉ አይደለም። ባለፈው አመት ነሐሴ አስራ ስድስት እና አስራ ሰባት ጉባኤ አድርገን ከአንድ አመት በፊት ያ ነገር ለምርጫ ቦርድ ቀርቦ ምርጫ ቦርድ ደግሞ የተለያዩ ኮሜንቶችን ካየ በኋላ ጉባኤያችንን አጽድቆ ተመረጠው አመራር ትክክል ነው ብሎ ያንን ውሳኔ አሳልፎ ደብዳቤ ጽፎልናል በዛ መሰረት ያንን የሚሽር ምንም አይነት ህጋዊ የሆነ ጉባኤ ወይም የቦርድ ውሳኔ እስካልመጣ ድረስ ያንን ውሳኔ የሚሽር ነገር የለም ማለት ነው ጉዳዩን ወደ ያዘው የኢትዮጵያ ብሔራዊ ምርጫ ቦርድ ስልክ ደውለን የጽህፈት ቤቱ ምክትል ኃላፊ የሆኑትን አቶ ወንድሙ ጎላን አነጋግረናቸዋል ከዚህ በፊት ኢንጂነር ይልቃል ነበሩ የፓርቲው ሊቀመንበር ነገር ግን ጠቅላላ ጉባኤ ያካሄደው ፓርቲው በላከል የቦያ ሪፖርት አዲስ አመራር መርቶ ሰይመዋል። እና ይህንን አሁን ያለንበት ሁኔታ የጉባኤውን ሪፖርት የእነሱ ህገ ደንብ ጠቃላይ ያለው የፖለቲካ ፓርቲዎች መዝገባዋ አንጻር እየመረመር ነው ያለ ነው። ስለዚህ የመጨረሻ የሚያገኘው ይህንን እየመርምረን ለቦርዱ ስናቀበው እና ቦርዱ ሲያጸድቀው ወይ ተቀባይነት ያገኛል ወይም ችግር አለበት ከተባለም ሪጀክት የሚያደርገው ነው የሚሆነው። ና አሁን ያለ ነው የጉባኤውን ሪፖርት እየመረመርን ነው ያለ ነው። በሌላ በኩልም የኢንጂነሩ ቅሬታም እንደዚህ አይነት ችግር አንድ ብሎ ያቀረቡት አለ። እሱንም አንድ ላይ አድርገን እያየ ነው ያለው። ፋይናል ግን ለቦርድ ሲቀር ብቻ ነው ውሳኔ የሚያገኘው። በእነ አቶ የሺዋስ አሳሰፋ የሚመራው ቡድን በሰማያዊ ጽህፈት ቤት ጋዜጣዊ መግለጫ ለመስጠት ተዘጋጅቶ ነበረ። ሆኖም ግን የኢንጂነር ይልቃል ጌትነት ቡድን መጥቶ ለጆሮ የሚሰቀጥጥ የስድብ ናዳ ከተለዋወጡ በኋላ ጋዜጣዊ መግለጫው ተቋርጧል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። "Ka'addis, ababam,"